እግዚኦ መኑ የሀድር ውስተ ጽላልወትከ ወመኑ ያጸልል ውስተ ደብረ መቅደስከ ዘየሐውር በንጹሕ ወይገብር ጽድቀ ወዘይነብብ ጽድቀ በልቡ ወዘይኢጓህለወ በልሳኑ ወዘይኢ ገብረ እኩየ ዲበቢጹ ወዘይኢያጽአለ አዝማዲሁ ወዘምኑን በቅድሜሁ እኩይ ዘያከብሮሙ ለፈራህ ያነ እግዚአብሔር ዘይምህል ለቢጹ ለቢፁ ወእየሱ ወዘኢ ለቃ ወርቆ በርዴ ወዘኢ ነሳ ህልያነ በላይ ለነጹህ ንጹህ ዘይገብር ከመዝ ይታወክ ላለ